የአድማጮች ማህደር የዘውትር ተከታታያችን እንደሆኑ የገለጹልን ተፈሪ መኮንን ብዙነ ከሰሜን ሸዋ ኦሮሚያ ዞን አምቢሶ ከተማ በላኩልን ደብዳቤ የዛሬውን የአድማጮች ማህደር ዝግጅት እንጀምራለን። ይድረስ ለጀርመን ራዲዮ ጣቢያ አማርኛ አገልግሎት ዝግጅት፣ በመጀመሪያ የከበረ ሰላምታዬ ይድረሳችሁ በማለት እንደተለመደው ለአየር የምታበቁት ጽሑፍ ልኬ ላችኋለሁ። ይኸውም አንድ ቆየት ያለ ግጥም ሲሆን ከደራሲ አቤ ጉበኛ መጽሐፍ የተገኘ ነው ብለዋል። የግጥሙ ርዕስ መርፌና ቀዳዳ። ነጠላ ይላል አንድ ቀን ስላየች ተቀዳ ነጠላ የተለያየውን ልገጣጥመው ብላ መርፌ ቀረብ አለች ልሳኗን አሹላ። ነጠላ እንዲህ አለ በየዋህነቱ የብረት ልጅ መርፌ አይሹላ ፊቱ፣ ከማሰበሽ በፊት እኔ እንዳልጎዳ መድፈን ነበረብሽ የራሰሽን ቀዳዳ። እንዲሁም መለሰች መርፌ ለነጠላ ወንድሜ ነጠላ ሞኝነህ ተላላ፣ ባታውቀው ነው እንጂ ደንበኛውን ፍርድ አንተን ለመጥቀም ነው የኔ መቀደድ። መርፌ በእውነቱ ይህን ስትናገር የዋሁ ነጠላ አልቻለም ክርክር። በዚህ ለቅና የመጣው ተረት የሰዎችን ነገር እስቲ እንመልከት ሲሉ አቶ ተፈሪ መኮንን ይቀጥላሉ። በዚህ ለቅና የመጣው ተረት የሰዎችን ነገር እስቲ እንመልከት። በጠቃሚ ስራው ወገኑን ከረዳ በምን ይነቀፋል ራሶስ ቢጎዳ። ከዚህ በኋላ ቀጥለው የጻፉት በመጨረሻ የግጥሙ ስንኝ ቤት አልመታልኝም ብለዋል አቶ ተፈሪ መኮንን። በመቀጠል ደግሞ ውድ የፕሮግራሙ አዘጋጆች ወይ ከተቻላችሁ፣ የአርቲስት ዶክተር ጥላሁን ገሰሰ ዘንድሮ ዘንድሮ የሚለውን ሙዚቃ አሰሙኝ ብለዋል። የተከበሩ የዘውትር አድማጫችን፣ ሙዚቃ ይከተላል። ዘንድሮ ዘንድሮ ዘንድሮ

Thank you.

ቀጣዩ መልእክት በኢሜል ነው የደረሰን። ሀይ ሰላም ናችሁ ዶቼ ቨለዎች፣ በአንድ ወቅት ድምፃዊ ዳም ጠዋየልን አስመልክቶ ያደረጋችሁት ቃለ ምልልስ ምንጊዜም አይረሳኝም። ምክንያቱም ባህሉንና ወግ ማረጉን ያልከዳ ዘመናዊነት፣ ማለትም የፈረንጆችን ቅብጠት ያልተቀበለ ሀገሩንና ባህሉን የሚወድ ማለት ነው። ለማንኛውም ከቻላችሁ ይህንን ዝግጅት እንደገና በትጋብዙን ያሉት ጀማል ሁሴን ናቸው። የተከበሩ አድማጫችን፣ ከዚህ ቀደም የተላለፈውን ዝግጅት አሁን መድገም ባንችልም አንድ የድምፃዊ ዳምጠው አየለን ሙዚቃ ግን ሳንጋብዞ ማለፍ አንፈልግም። አማሪክ አት ዲ ደብልዩ ዶት ኮም የኢሜይል አድራሻችን ነው። ቀጣዩ መልእክትም የደረስን በኢሜል ነው። መልእክቱም የኔ ጡረተኛ የሚል አጭር ግጥም ነው። ላኪው ያሬድ ብላይነህ የተባሉ አድማጭ ናቸው፣ ከብራሰልስ ቤልጅየም። ባልደረባዬ እሸቴ በቀል ያነበዋል። በምርጫ ወክዬ ያስቀምጥኩትን ሰው ድምፄን ነጥቆ በሩ አጣሁት ባስሰው እንዲናገርበት ለመብቴ እንዲሰራ ድምፄን አሽሞንሙኜ የሰጥቼው ባደራ እንዴት አይሰማኝም ፈልጌው ስጣራ እያልኩኝ ሳማርር አንድ ወዳጄ ሰምቶ እሱ እኮ ተኝቷል ከፓርላማ ገብቶ በጭብጨባ ብዛት ቀልባ ቀሉን ስቶ አንጎሉ ተናግቶ ለድጋፍ ተቃውሞ ያጨበጨበበት መዳፉ ተቃጥሎ እጁም ጣት የለበት። ምላሱም ረግቧል መናገር ጠፍቶበት። መቀመጫው ሰፍቷል የተጎለተበት። እያለ ዘርዝሮ ተናግሮ ሳይጨርስ መጣ ያተመራጭ መኖሪያውን ሊያድስ ደሞ ለአምስት ዓመት ወክሎ ሊገባ በማይጠቅመኝ ነገር በረባ ባረባ እንደተለመደው ሊያነጉድ ጭብጨባ። ደግሞ ምረጡ ይሊል ወጥቶ ተቅለስልሶ የኔ ጡረተኛ መጣ ተመልሶ ግጥሙን እሸት የበቀለ ነው ያነበበልን ከተመረጡ በኋላ የህዝብ አደራ ለሚዘነጉ ተመራጮች ይሆን ብለዋል የግጥሙ ላኪ ያሬድ በላይነህ ከቤልጅየም የቤልጅየሙ የፕሮግራማችን ተሳታፊ ለግጥሞ እናመሰግናለን ሌሎች የአድማጮች ማህደር ክፍለ ጊዜ ተከታታዮችም መልእክቶቻቸውን ብትጽፉልን እናስተናግዳለን ደብዳቤ ልትልኩልን ከፈለጋችሁ አድራሻችን የሚከተሉት ናቸው ዶቼ ቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 5676 አዲስ አበባ፣ ኢትዮጵያ ወይም ዶቼ ቬለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 6586 አስመራ። አሊያም በቀጥታ ወደ ጀርመን መላክ ከፈለጋችሁ ደግሞ ዶቼ ቬለ አማሪክ ሰርቪስ 53 110 ቦን ጀርመኒ ነው። አሁን ደግሞ እኛ አንድ ሙዚቃ እንጋብዛችው pe tău Afinu-i sata de-r sărcă ce-n necă Le negrasă făcăr te pus să să-mi-năta Să-ntâi gâzei o noulă pe către ta iuta le negrehat Să vei iei tălăche pe an ce v-a vărtat Își mă dau în Sıra çiçeği ቀጣዮቹ መልእክቶች ደግሞ በፌስቡክ የደረሱን አስተያየቶች ናቸው። ሰኞ ዕለት አዲስ አበባ ያስቻለው የፌዴራል ከፍተኛ ፍርድ ቤት በነ አቡበክር አህመድ መዝገብ የተከሰሱትን 18ቱንም የሙስሊም መፍትሄ አፈላላጊ ኮሚቴ መሪዎች ጥፋተኛ በማለት ወስኖባቸዋል። አድማጮች ስለ ክስ ሂደቱና ውሳኔው ምን አስተያየት እንዳላቸው ጠይቀን ከደረሱን አስተያየቶች ውስጥ የተወሰኑትን አሁን እናሰማችሁ። ሞባሽር ሀበሻ የተባሉት አስተያየት ሰጪ መንግስት የመጨረሻ ጥይቱን ነው የተኮሰው። እኛ ደግሞ ገና ብዙ ጥይቶች ስለሚቀሩን አላስንም። የጠበኩት ንባብ ስለነበር ምንም የተለየ ስሜት አልፈጠረብኝም። ነገር ግን የኮሚቴዎቹ ጽናት የትግል ስንቅ ሆኖኛል ብሏል። ጭቆናው ይብቅ አህመድ የሚል የፌስቡክ መጠሪያ ያላቸው አስተያየት ሰጪ ደግሞ ዲፕሎማቶች ፖሊስ ራሱ ሳይቀር ያለቀሰበት የፍርድ ሂደት ነው። ለእኔ እነሱን ማየት በራሱ በቂ ነው። መቼስ ወንጀል ለሰራ ሰው አይለቀስ። ስለዚህ አሁንም ወደፊትም ኮሚቴው ንጹህ ነው ብለዋል። ቅድስት የአማኑኤል ልጅ ደግሞ ፍትህን አጥተው እየተንገላቱ ላሉት ወገኖቼ እግዚአብሔር ይድረሳችሁ። በሀገር ላይ መኖር እንዲህ ከሆነ በባዕድ ሀገር ከመኖር ልዩነቱ ምንድን ነው? ለእኔ ያው ነው። እንደውም የባዕድ ሀገር ሳይሻል አይቀርም ብለዋል። አምባቸው በየነ ደግሞ በኢትዮጵያ ፍርድ ቤት መቼ አለና? ፍርድ ቤትማ መብት ቢኖረው ኖሮ ዳኛ በነፃ ያሰናበተውን ነጻ ነህ የተባለ ግለሰብ ከበራፍ ጠብቆ ፖሊስ መቼ ያስረው ነበር? ኢትዮጵያ ውስጥ ስንቶቹ ናቸው ፍርድ ቤት ያሰናበታቸው ሰዎች ፖሊስ ያሰራቸው? ስለዚህ ከፍርድ ቤቱ በላይ ስልጣን ያለው አቃቤ ህግና ፖሊስ ናቸው ብለዋል። የራስ ፋሲል አስተያየት ደግሞ አጭር ነው። ምን ነበር ያላችሁት? ፍርድ ቤት ፍትህ ቤት ሲከፈት ደውሉልኝ ብለዋል። ቅዱስ መንግስቱ የተባሉ ደግሞ በኢትዮጵያ ምድርና ታሪክ እውነተኛ ፍርድ ቤት ተፈርዶ አያውቅም። ምናልባት የአባቶቻችን በገጠር ሽምግልና ሲቀመጡ ይፈርዱ ይሆናል። ይህ የህገ መንግስት ፍርድ ግን የለም። ሁሉም አስመሳይና ሆዳዳሪ ናቸው ሲሉ ተችተዋል። ሀያቴ ጀማል ፍርድ ቤቱ ራሱ እስረኛ ነው። መጀመሪያ ራሱ ነጻ ይውጣ። ኮሚቴዎቻችን ንጹሐን እንደሆኑ ፈራጆቹም ያውቃሉ። ዳኞቹ አንብብ የተባሉትና ያነበቡት ብለዋል። አብዲ አብዲ የተባሉት አስተያየት ሰጪ ደግሞ አንድ መታወቅ ያለበት መሰረታዊ ነጥብ ኮሚቴው ማለት ህዝበ ሙስሊም ነው። እነሱ ሲከሰሱም ሆነ ሲፈረድባቸው በመላው የኢትዮጵያ ሙስሊም ላይ እንደሆነ መታወቅ አለበት። እነዚህ ውድ የኢስላም ልጆች ይዘው የተንቀሳቀሱት ዓላማ የህዝብን ድምጽ ነው፣ የህዝብን ቅሬታ ነው። ከዚህ ባለፈ ምንም ስውር ዓላማ አልነበራቸውም የሚሉ አስተያየቶች ናቸው። አድማጮች ብዙ አስተያየቶች ተሰጥተዋል። ዲደብልዩ አማሪ የፌስቡክ ገጻችን ላይ በመግባት በዚህና በሌሎች ርዕሰ ጉዳዮች ላይ የተሰጡትን አስተያየቶች ማንበብ ትችላላችሁ። አሁን ደግሞ በስልክ ወደ ደረሱን መልእክቶች ነው የምናልፈው። የአፋልጉኝ መልእክቶችም ስለተካተቱበት መጻፊያ እስክታዘጋጁ ድረስ አጭር ሙዚቃን ጋብስ Go, Sunmercredi et un dimanche ou le samedi et un dimanche quand même yeah et un dimanche ou le samedi et un ደረጀ ተስፋ ይባላል። የምደውለው ከጅጅጋ ነው፣ ከኢትዮጵያ ጅጅጋ። ከዛ የኢትዮጵያ ሕዝቦች በስደት ላይ አብዛኛው ስለሚገኙና እነዚህን አሸባሪ ቡድኖች ጥቃት እየደረሰባቸው ስለሆነ እንክብካቤ እንዲደረግላቸው ለምጠየቅ ነው። አፓል ጉኝ መልዕክት ነበረኝ እንድታባቡርኝ በደትና ጠይቃለሁ። ተፈላጊ አቶ ገብረ መድህን ተስፋይ አባ ይባላሉ። ያው በሰማኒያ አንድ ወደ ሰሜን ዘምቻ ሂዶ ከዛ በኋላ አልተመለሱም። ወደ ትግል እንደ ወጡ በደርግ ጊዜ ከአሁን አልተመለሱም እና ፈላጊዎች ወይዘሮ ማሚስ ጎይተኦም ወንዴ ይባላሉ። ባለቤታቸው ነው ቻቸው ወይዘሮ አባ ገብረ አባይ ትባላለች። ያው በስልክ ቁጥራችን በዜሮ ዘጠኝ አርባ አምስት ዜሮ ዘጠኝ ሰላሳ አምስት ዘጠና አራት በሕይወት ካሉ በዚህ አዳምጦ እንዲደውልልን ተስፋ እናደርጋለን። ለትብብራችሁ በጣም እያመሰገንኩ እግዚአብሔር ከእናንተ ይሁን። በጣም አመሰግናለሁ።

በስልክ ሌሎች መልእክቶች ደርሰውናል። 0049228429164995 የመልእክት መቅረጫ ስልክ ቁጥራችን ነው። አንዳንድ አድማጮች ሀሎ ሲሉና ሰው እስኪያነሳላቸው ሲጠብቁ ይሰማል። ቁጥሩ ለመልእክት መቀበያ ብቻ የተዘጋጀ በመሆኑ መመሪያውን እየተከተሉ መልእክቶውን ብቻ የተውልን። አሁን ወደ ቀጣዮቹ የስልክ መልእክቶች እናልፋለን። ሄሎ ደቸበሌዎች እንደምናላችሁ ተነስትልኝ ወንድሜ ስለጠፋኝ ነው እኔ የምደውላችሁ። ከአብደራፊ ነው ፈላጊ ተስፋ ህይወት መውሻ ተፈላጊ ገብረስላሴ መውሻ ይባላል። በድሮ ጊዜ ነው የተለያየ ነው። አሁን ብታገናኝ ስለፈለኩ ነው የማስቀምጥላችሁ ስልክ ቁጥር ዜሮ ዘጠኝ አስራ ስምንት ሀያ ሰባት አርባ ሁለት አርባ ወይም ዜሮ ዘጠኝ አስራ ስምንት ሀያ ሰባት አርባ ሁለት ሰላሳ ስድስት። ከዚህ በመቀጠል ለእናንተ ክብርና ጤና ምስጋና። ስሜ ዱባለ አሊ ይባላል። ተወድ ያደርኩት በጎንደር ክፍለ ሀገር ጭልጋ አውራጃ ሲሆን በአስራ ዘጠኝ ሰማኒያ ዓመተ ምህረት ከእናቴ ባልሆነ ምክንያት ተለይቼ አሁን እናቴ ቤት እንዳለች አድራሻዋን አላውቅም፣ ግን አንዳንድ ሰዎች እስራኤል ሀገር ትኖራለች ይሉኛል። ባካችሁ እንዶች የበሌዎች እናቴ የእናቴ ስሟ ገላ አለሙ ሽፈራው ይባላል። ባካችሁን እናቴን የማገኝበትን መንገድ አመቻችልኝ። አመሰግናለሁ። በቅድመ ለምታይን አቀርባለሁ። ቀረን ሰላሳ አስር ሁለት ሺህ ሰባት ዓመተ ምህረት ኦባማ ወደ ኢትዮጵያ ሲመጡ ማድረግ የሚገባቸው ኢህአዴግ እንደ ገባ ቤት መሬት ቦታና ይዞታ ካገኙት ከተሰጠ ጀምሮ ያሉት የተወለዱትም ሆነ ሳያገኙ የቀሩት እኔንም ጨምሮ እራሳቸውን ለመምራት በቤት፣ በመሬት፣ በቦታ ይዞታ እጥረት ጥበት የተነሳ ሰርቶ ለመብላት ስራ ለማግኘት ብዙ ስለተቸገረና ስደተኛ ስለሆነ በግል በመንግስትና በውል የሚለውን አማካይ ፖሊሲ አስቦ ተጠቃሚ ያልሆነውም ህዝብ ማግኘት የሚገባውን የተከበሩ አስተያየት ሰጪ መልእክቱ ተቋርጧል። በደወሉልን ስልክ ቁጥር መልሰን በተደጋጋሚ ብንደውልም ስልኩ ጠፍቷል። ሀሳቡን ሙሉ በሙሉ ባይጨርሱም መልእክቱን አስተላልፈናል። Yeah. በመጨረሻም ለዛሬ አንድ በጽሑፍ የደረሰን የአፋልጉኝ መልክት አለ። ላኪው ማስተር ቴክኒሽያን ነጋሽ ኩምሳ ናቸው ከቢሾፍቱ ከተማ ወይም ደብረ ዘይት። ለጀርመን ድምፅ የአማርኛ ፕሮግራም አዘጋጆች፣ እህቴ ወይዘሮ ጽጊያ አቦዬ ጎዲቴ በአሜሪካ ዋሽንግተን ዲሲ ውስጥ ትኖር ነበር ሆኖም ከ2002 ዓ.ም በኋላ በምንም አይነት እሷን ማግኘት አልቻልኩም። ስለዚህ ያለችበትን የምታውቁ ሁሉ እንድታፋልጉኝ በትህትና እጠይቃለሁ ያሉት ማስተር ቴክኒሽያን ነጋሽ ኩምሳ ናቸው። የሰጡት ስልክ ቁጥር 0913048791 ነው። ወይም ደግሞ በወይዘሮ ዘውድነሽ አንጋሶ ስልክ ቁጥር 0922759906 ላይ እንደምታገኟቸው ገልጸዋል። እንግዲህ አድማጮች ለዛሬ የነበሩን መልእክቶቻችሁ እስካሁኑ ናቸው። ልደት አበበ ነኝ። እስከ ነገ ጤና ይስጥልኝ።